You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ጌታቸው በጋሻው፣ የቀድሞው የአዲስ አበባ ዩኒቨርሲቲ ተማሪዎች ህብረት ፕሬዚደንት። የአዲስ አበባ ዩኒቨርሲቲ ተማሪዎች ህብረት መቼና በነማን ነበር የተመሰረተው? በመጀመሪያ ደረጃ ስለ ኢትዮጵያ ተማሪዎች እንቅስቃሴ፣ በተለይም በአገር ቤት ስላለው የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር፣ በእንግሊዝኛ ደግሞ ውዟ በሚል የሚታወቀው ዩኒቨርሲቲ ስቱደንትስ ዩኒየን ኦፍ አዲስ አበባ ስለሚባለው ያለኝን እውቀት ለማካፈድ እድሉን ስለሰጣችሁ እጅግ አመሰግናለሁ። ኡዟ ወይም ይሄ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር የተመሰረተው በአስራ ዘጠኝ መቶ ስልሳ ስድስት በፈረንጅ ማለት ነው ወይም ሀምሳ ስምንት ሀምሳ ዘጠኝ ዓመተ ምህረት በኢትዮጵያ ማለት ነው በዛን ጊዜ ነው፣ ግን ከዛ የቀደመ ታሪክ አለ። ኢቮልቭ ነው ያደረገው ከሌሎች ነው ወደዚህ ወደ ውዟ ወደሚባለው የመጣው የመጀመሪያው የዩኒቨርሲቲ ኮሌጅ ዩኒየን የሚባል ነው። በፈረኝ በአስራ ዘጠኝ መቶ ስልሳ አንድ ይመስለኛል ከታህሳሱ የእነ ግርማሜ መንግስቱ ነዋይ እንቅስቃሴ በኋላ ጀምሮ ተማሪዎች እንግዲህ መደራጀት የጀመሩበት ነው። ይህ በአስራ ዘጠኝ መቶ ሀምሳ አራት በኢትዮጵያ ወይም አስራ ዘጠኝ መቶ ስልሳ አንድ በፈረንጅ መሆኑ ነው። በዛን ጊዜ ዩኒቨርሲቲ ኮሌጅ ዩኒየን ተብሎ ሲታወቅ የቆየው ከአንድ አመት በኋላ ሌሎች አካባቢዎች እንደ አለማያ እንደ ጎንደር የጤና ኮሌጅ ያሉትን ጨምሮ ናሽናል ዩኒየን ኦፍ ኢትዮጵያን ዩኒቨርሲቲ ስቱደንትስ በሚል ተመሰረተ። ከዛ አንድ ሁለት አመት ቀጥሎ በየጊዜው የዚህ የተማሪው ማህበር የሀገሪቱን የኢኮኖሚ የፖለቲካ፣ ማህበራዊ ሰራዊ ችግሮችን እያነሳ መንግስት ላይ ጥያቄ ወይም ዲማያንድ እያቀረበ የመንግስትን ፖሊሲ እየተቸ መምጣት ከጀመረ በኋላ በአስራ ዘጠኝ መቶ ስልሳ አምስት ዓመተ ምህረት ነው የሚሆነው ይሄ በፈረንጅ፣ ወይንም ደግሞ አስራ ዘጠኝ መቶ ሀምሳ ስምንት ነው በኛ መሬት ላራሹ የሚለው መፈክር ካነሳበት ጊዜ ጀምሮ ክፍፍል ስላለ በተማሪዎቹ መሀል አብላጫው ለውጥ ፈላጊ ክፍል ኡዟ የሚለው ዩኒቨርሲቲ ስቱደንትስ ዩኒየን ኦፍ አዲስ አበባ የሚለውን በአስራ ዘጠኝ መቶ ስልሳ ስድስት ዓመተ ምህረት የመጀመሪያው ፕሬዚደንት አቶ ፍሳ ባዬ የሆኑበት እና ዋና ጸሐፊው ደግሞ አቶ ሀይሉ አየለ እና ከዛ እንግዲህ እናቶ መሱን ካሱ ነተካፍሪሳ ከዛ በኋላ አስራ ዘጠኝ መቶ ስልሳ ሰባት አቶ አበራ የማን አብ ፕሬዚደንት የሆኑበት በእንደዛ ተጀመረ። በወቅቱ እንደሚታወቀው ዋነኛ ጥያቄዎች ከነበሩት ጉዳዮች ውስጥ አንዱ የብሄር ጥያቄና የመሬት ላራሹ ጥያቄ ነበር። ከዛ ባሻገርስ የተማሪዎቹ ንቅናቄ የተመሰረቱባቸው የለውጥ መሰረታዊ ጥያቄዎች ምን ነበሩ? እነዛስ በተማሪዎች ዘንድ ሰርጸው ሊገቡ የቻሉት እንደምን ነበር? እንደው አንድ እንዲሰመርበት ወይም ተለይቶም እንዲታወቅ የምፈልገው ከአስራ ዘጠኝ መቶ ስልሳ አምስት በፊትና በኋላ ባሉት ላይ ምንድነው ዋናው ልዩነት በሚባልበት ጊዜ በአብዛኛው ከስልሳ አምስት በፊት በነበረው የተማሪዎቹ ጥያቄ የተማሪዎቹን ደህንነት እና ምቾቶች ላይ ያተኮረ ባህላዊ፣ ማህበራዊ ነገሮች ላይ ያተኮረ እና ከመንግስትም ድጋፍ የሚደረግለት የዛ አይነት እንቅስቃሴ የነበረበት ሁኔታ ነው ግን ከአስራ ዘጠኝ መቶ ስልሳ አምስት የመሬት አራሹ ከተነሳበት ጊዜ ጀምሮ ጠቅላላ በሀገሪቱ ውስጥ ምንም የፖለቲካ ድርጅት የተቃዋሚ የፖለቲካ ድርጅት ስላልነበረ በሀገሪቱ ውስጥ የነበሩትን መሰረታዊ የኢኮኖሚ የፖለቲካና ማህበራዊ ችግሮችን ያነሳ ነበር። በእርግጥ እናንተ እንዳልከው ኢትዮጵያ ከዘጠና በመቶ የኢትዮጵያ ሕዝብ በላይ የሚተዳደረው በእርሻ ነው። ይህ በቀጥታ የመሬት ባለቤትነት ወይም መሬት ይዞታን የሚጠይቅ ነው። ባለአባታዊ ስርአት ነው የነበረው በተለይ በእርሻ የሚተዳደረው ደቡባዊ የኢትዮጵያ ክፍል ባልርስቶች ከይዞ ወይ መሬት በሶስት አይነት ተከፈለ። የንጉስ መሬት ወይ ቤተ መንግስት፣ የቤተ ክህነት እና የባለአባቶች መሬት ወይ የግል ይዞታ፣ ግን በቦታውም ላይ የሌሉ ግን በባለ ባትነታቸው መሬት የያዙ፣ ህዝቡ ከመሬቱ ተነጥቆ መሬት አልባ ሆኖ ጭበት ጭሰኝነት ብቻ የሚያርስበት ያችን የተወሰነች መሬት ባለመሬቱ የሚፈቅዳትን ያህል ብቻ እንጂ ሰፊ መሬት ተንጣሎ እያለ ጦሙን እያደረ ሳይሰራበት ዝም ብሎ የኢኮኖሚ ችግር በሀገሪቱ ላይ የእርሻ እድገት ኑሮ ችግሩም እንደማሻሻል ጭራሽ ረሃብም ኢትዮጵያን መንካት በሌለበት ሁኔታ ከችግሩ ማለት ከእርሻ ምርት ማለት የተነሳ መሬት እያለ መሬቱ ለም ሆኖ እያለ ባለመታረሱ ለህዝብ ባለመሰጠቱ ከችግር አልፎ ወደ ረሃብነት የተለወጠበትን ሁኔታ ያመጣ ስለነበረ ያ እንደ አንድ ዋና ጥያቄ ተወስዶ የኢትዮጵያ ተማሪዎች ከአስራ ዘጠኝ መቶ ስልሳ አምስት እስከ አስራ ዘጠኝ መቶ ሰባ አራት ለዘጠኝ አመት ሲታገሉበት የቆየ ነው ማለት ነው። የስልሳ ስድስቱ አብዮት ፈንድቶ ቀዳማዊ ኃይለ ሥላሴ መንግስት እስኪወድቅ ድረስ አንዱ ይ ነው። በሌላኛው በኩል የተለያዩ የብሄር ወይም የጎሳ ችግሮች ተነስተዋል። የኦሮሞ ጥያቄ በሰፊው ነበር። መጫ ቱለማ ብሎ ከአዲስ አበባ ውስጥ ተመስርቶ በሰላማዊ መንገድ የኦሮሞ ጥያቄዎችን በማህበራዊ መልክ የተደራጁ በማስመሰልም ግን የኦሮሞነትን ጥያቄ እያነሱ የሚሄዱበት ጠረፍ ወይም ሳለሎ ደግሞ ራቅ ብሎ እንደ ባሌ ውስጥ የኦሮሞ እንቅስቃሴ የሚካሄድበት የነበረ፣ በሰሜን ደግሞ በኤርትራም ውስጥ የነጻነት ትግል ይካሄድበት የነበረ፣ ከዚያ በምስራትም በኩል የሶማሊያ ሁኔታ ያልተረጋጋ ያንን እንግዲህ የኢትዮጵያ ውስጥ ያሉትን የሶማሌዎች ጥያቄና በሶማሊያ ውስጥ ያለውን የሶማሌ መንግስት ጥያቄዎች እየተደበላለቁ የሚያስቸገው ቢሆኑም ግን በሶማሌነታቸው የሚሰሟቸውን ጥያቄዎች እያቀረቡ የሚታደሩበት ሁኔታ ነበር እና የዘር መድሎ፣ የብሄር ጭቆና በተለያዩ በኢኮኖሚ፣ በፖለቲካ፣ በማህበራዊ፣ ባህላዊ መልኩ ይገለጽ ስለነበረ ያንንም በመቃወም የተጠናከረች፣ የተባበረች የአንድ ጠንካራ ኢትዮጵያ ልትኖር የምትችለው ሕዝቦቿ በሙሉ የሚደርስበት የሀገሪቱን ኢኮኖሚ እኩል ድርሻ ነው። ኢኮኖሚክ ተሳትፎን አጠንክሮ ሀብቱን የማዳበር ችሎታ እንዲኖረው ለማድረግ የተያዙ ናቸው። ያሁን የመሬት ጥያቄና የብሄር ጥያቄን በምንልበት ጊዜ በጣም እያያዛል። አንዱ የአንዱ መግለጫ የሚሆንባቸው ሁኔታዎች አሉ። እነኝን ያያይዘው ነው። ከዛ እንግዲህ አልፎ ተማሪ ይሄን ሲያነሳ በመንግስት መደበብ መታሰር ሁሉ ሲመጣ አሁን የዲሞክራሲ ጥያቄ የሰብአዊ መብት ጥያቄ፣ የፖለቲካ ነጻነት ጥያቄ ለመሰብሰብ፣ ለመጻፍ፣ ሀሳብን ለመግለጽ፣ ለመደራጀት የመቻል ጥያቄ ከዚሁ ጋር ተያይዞ ይነሳል። ምን ሌላ የፖለቲካ ጥያቄዎች አልነበሩ ለምትለው ብዙ ጊዜ ነኝ ተነስተዋል። አንዳንድ እንግዲህ ምክንያቶች የሚሆኗቸው ነገሮች አሉ። ለምሳሌ በአስራ ዘጠኝ መቶ ስልሳ ስምንት አመት እምረት አቶ መኮንን ቢልሻው ዶክተር መኮንን ቢልሻው አሁን ዛሬ በሕይወት የሉም እና አቶ ሴቱ አራርሶ እሳቸውም በሕይወት የሉም ዛሬ ይመስለኛል፣ ፕሬዚደንትና ዋና ጸሀፊ በነበሩበት ጊዜ የፋሽን ሾው ተብሎ ያው እንግዲህ የተማሪው እንቅስቃሴ እንቅስቃሴ ጸረ ፊውዳል ጸረ ኢምፔሪሊስት የፖለቲካ መድረክ ነው ያለው። ፋሽን ሾው ሲባል ሞር ወደዚህ ወደ ኢምፔሪያሊስቱ ወይ ወደ ውጭ የአሜሪካ የባህላዊ ጥገኝነት ይወስደናል በሚል ምክንያት ይነሳና ትምህርት ይቋረጥና ረብሻ ይፈጠርና ግን እንግዲህ ብዙ የፖለቲካ ጥያቄዎች ተነስቶ ዲስከስ ይደረጋል ወይም ይጫፋል። እንቅስቃሴ ከመንግስት ወታደሮች ጋር መጋፈጥ ይጀመራል። ከዛ በኋላ በእርግጥ እንግዲህ በአስራ ዘጠኝ መቶ ስልሳ ዘጠኝ ዓመተ ምህረት አቶ ጥላሁን ግዛው ፕሬዚደንት የነበረበት ጊዜና አቶ ማህሙድ ማፉዝ ዋና ጸሐፊ በነበሩበት ጊዜ የዚህ የብሄር ጥያቄ የሚለው ደግሞ ጎልቶ ተነስቶ እንግዲህ ከጠቀሷቸው እንደ አቶ ዋለልኝ መኮንን ከባድ ጽሁፍ ጽፈው ተማሪውን የሚያነሳሳ የህዝቡንም ችግር በይፋ የሚገልጽ እና ከዛም ለተነሱት የብሄር እንቅስቃሴዎች ድጋፍ የሚሰጥ ጃስቲፊኬሽን ማጠየቂያ ማጠየቅ የሚሰጥ ጽሁፍ ይወጣል። መንግስት በዚህ ላይ ኃይለኛ እርምጃ ይወስዳሉ። ጥላውን ግዛውም ይገደላል። ሌሎች ይታሰራሉ ለረጅም ጊዜ እንግዲህ በመንግስትና በተማሪዎች መሀል ደም መቃባት የጀመረው በዛ በአስራ ዘጠኝ መቶ ስልሳ ዘጠኝ ነው። ጥላሁን ግዛው ሲገደል ሌሎች ብዙ ተማሪዎች ኋላም ላይ ተገለዋል። የፖለቲካ ጥያቄዎቹ የዴሞክራሲ የመብት ጥያቄዎች ሲሆኑ መገለጫቸው በኢኮኖሚው ረገድ ከመሬት ጋር በፖለቲካው መንገድ ከጎሳ ወይም የብሄር ጥያቄ ጋር በአጠቃላይነት ደግሞ የመላው የሕዝቡ የሲቲዘንሺፕ የሲቲዘን ሬች መብቶች መከበር እና ፖለቲካ ፓርቲ አይፈቀድም ነበር። ዘውዳዊ ግዛት ነው ያለው አብሶሉት ሞናርክ ወይም ፍጹም አጼያዊ አስተዳደር ነው የነበረው። በዛ ላይ ነው እንግዲህ የኢትዮጵያ ተማሪዎች እንቅስቃሴ ገፍቶ ገፍቶ የሄደው። የአዲስ አበባ ዩኒቨርሲቲ ተማሪዎች ንቅናቄ ሲነሳ፣ ጎልቶ ከሚወጡት ዝነኛ ተማሪዎች መካከል አንዱ ዋለልኝ መኮንን ነው። ቅድም እንደጠቀሱት የተማሪዎቹ ንቅናቄ አንደኛውም ጥያቄ የተመሰረተው በዚህ በሄር ጥያቄ ላይ ነው። ዋለልኝ ያው እንደሚያውቁት በጻፈው ወዛጋቢ በሆነው የሚለው ጽሁፍ እስካሁንም ድረስ ላይ የብሔር ጥያቄ በኢትዮጵያ በሚል ኖቬምበር 17 1969 በጻፈው ላይ አንዱም ያነሳው በዛ ወቅት የነበረው ኢትዮጵያ ብሔረተኝነት እውነተኛ አይደለም በአስመሳይ የሆነ በስርዓቱ ወይም በገዢው ፓርቲ የተጫነ እንጂ እውነተኛ የሆነ አልነበረም የሚል እሳቤ ነበረው። ከዛም ባሻገር እስከ መገንጠል ድረስ ያለውን የብሔረሰብ መብቶች እስከ መገንጠል ድረስ እንዲሄድ ያንን አይነት አቋም ያራምድ ነበር። በተለይም ቅድም እንዳነሱት የባሌውን ንቅናቄ የጎጃሙንም ሆነ የኤርትራ የአስመራን እንቅስቃሴዎች አስመልክቶ ድጋፍ ነበረው። በዛ ላይ በወቅቱ በተማሪዎቹ ዘንድ በተለይም በኤርትራ ምራሩ ወይም በተማሪዎቹ መሪዎች ዘንድ የዋለልኝ አይነት አቋም የዚህ እስከ መገንጠል የሚለው ጥያቄ አሁንም ድረስ መጥቶ እስከ አንቀጽ ሰላሳ ሰባት ኢትዮጵያ ውስጥ በስራ ላይ እስከ መዋል ድረስ በቅቷል። ከዛ ጊዜ የተነሳ ዛሬ መዋልል ያገኘን እንደ ዋነኛ የፌዴራሊዝም ጀግና አድርገው የሚመለከቱ ወገኖች አሉ። በሌላ በኩል ደግሞ ለዚህ እስከ መገንጠል ላለው ሀሳብ አመንጪነት የሚኮንኑት አሉ። ዛሬ በሕይወት ቢኖር ኖሮ ጭራሹን ይሄን ሀሳብ ይቀይር ነበር ብሎ የሚሉ የቅርብ ጓደኞቹም ጭምር ባለፈው እንደዚሁ በእኛ ፕሮግራም ቀርበው ተናግረዋል። የእርስዎ አተያይ እንዴት ነበር? ያንን ጊዜ እንዴት ነው የሚያዩት? እንግዲህ፣ ሀይንድ ሳይት ወደ ኋላ ዛሬ ላይ ቆሞ የትናንትን የመመልከት ነገር ነው። ዋለልኝ ያን ጽሁፍ በሚጽፍበት ጊዜ የራሱንም የህይወት ተመክሮ ማለት እድሜው ምን ያህል ነበር ቢባል እኔ ደፍሬ ለመናገር የምችል ከሀያ አምስት ዓመት የሚበልጥ አይመስለኝም። ምን ያህል ተሞክሮ በህይወት ውስጥ የኢትዮጵያን ህዝብ ግንኙነት፣ የመንግስትን ስርዓት፣ የለውጥን አካሄድና የተረጋጋ ህብረተሰብን የመፍጠሪያ ዘዴዎችን የማወቅ እድሉ ምን ያህል ነበር የሚለውን እሱም በግምት ላይ እናስቀም። ዋናው ነገር ግን ዋለልኝ በዛን ጊዜ ያን ጽሁፍ በሚጽፉበት ጊዜ የተነሱ የብሄር ግጭቶች ነበሩ። በኢትዮጵያ ውስጥ ያ የብሄር ግጭት በጊዜው ደግሞ እውነት ነው፣ ችግር አለ። በሰላማዊና ዴሞክራሲያዊ መንገድ ሁሉንም ህዝብ በእኩል የሚያሳትፍ ዴሞክራሲያዊ የራስ አገዛዘን ሁኔታ በኢትዮጵያ ውስጥ የሚፈጥር ስርዓትን ካላመጣን ይቺ አገር የመበታተን እድሏ ከፍተኛ ነው ብሎ ከመስጋት የተነሳ ነው ብዬ አምናለሁ። የዋለልኝ ዋና አላማው ይሄ ነው። ችግር አለ። የብሔር ጭቆና ኢትዮጵያ ውስጥ አለ። ኦሮሞ በኦሮሞነቱ የሚያፍርበት፣ ወላይታው በወላይታውነቱ እንዲያፍር የሚደረግበት፣ የስራ እድልን እንኳን ለማግኘት ሰዎች ስማቸውን ለመቀየር የሚገደዱበት፣ ሰው በችሎታው ሳይሆን በሚያውቃቸው በሚጠጋቸው ስርዓት ውስጥ ኃይል ባላቸው ሰዎች በመደገፍ እድሎችን የሚያገኙበት ከዚህ ወደ ውጭ ሀገር እንኳን ወጥቶ ከፍተኛ ትምህርት ለመማር ወይ በሚሽኖች ስኮላርሽፕ ካላገኘ በቤተሰቦቹ ወጥቶ ወደዚህ ወደ ውጭ እንኳን ለመማር የሚችለው ማን ነበር ቢባል የዛ ስታቲስቲክስ ቢወሰድ የነበረው የዘር መድሎ የዘር መድሎ ደግሞ ከፖለቲካ ስልጣን አያያዝ ከዛ የኢኮኖሚ አከፋፈል ላይ ይመጣና በሁሉም መልኩ ሌላውን የሚጨቁን ግን አንዱን ክፍል ብቻ የሚጠቅሙ ነው ይገኛል። ያ ሊቀጥል አይችልም። ይሄ መቀየር አለበት። የአገር አንድነት በጉልበት በኃይል፣ በወታደር ብቻ ሊጠበቅ አይችልም። አንድ ሰው ኢትዮጵያዊ ነኝ ለማለት የሚችለው ነህ ስለተባለ ሳይሆን መሆኑን በተግባር ሲያየው ነው። መሆኑን በተግባር የሚያየው በምንድን ነው? እሱም መሬት ሊኖረው መብት እንዳለው ሲረጋገጥለት፣ እሱም በራሱ ቋንቋ በባህሉ ብዙ ነገሮችን ለመስራትና ለማከናወን ባህሉና ቋንቋ ሲከበርለትና እኩል ሲታይለት፣ በሚናገረው ቋንቋ ወይም በዘር ሐረጉ ስራ የማግኘት ወይም ስራ የማጣት እድል እንዳይገጥመው የሚከላከልለት ሕግ መኖሩ ሲያውቅ ይሄ ባለቤትነት ስሜት ለአገሪቱ ሲኖረው ነው። በዛን ጊዜ በነበረው ኢትዮጵያ ይሄ አልነበረም። ጥቂቶች ናቸው ያችን አገር የኔ ናት ብለው እውነትም ደግሞ የነሱ ለመሆኗ ያለ ገደብም ምንም ነገር ለማድረግ የሚችሉባቸው በአይን ከዚህ እስከዚህ ያ መሬት የኔ ነው ብሎ ወስነው ለመውሰድ የሚችሉ የነበሩበት ከዘር ማንዘራቸው ጀምሮ ሲኖሩበት የነበረው ከመነበረው መሬት ላይ ሰዎች ተነቅለው ሲሄዱ የመንግስት አስተዳደር ውስጥ ቦታ ለማግኘት ዘር መቆጠር ያለበት ለናሙና ከዚህ ከዚህ አንዳንድ እንደዚህ እንደዚህ እየተባሉ ከሚደረግ በስተቀር በእውነት በችሎታ ተወዳድረው ሁሉም የሚያገኙበት አለመሆኑ የታወቀ ነው። ይህን ሁኔታ እንግዲህ እናርም ብሎ ተነስቷል። በዚህ ላይ እሱ የተጠቀማቸው ቃሎች አንዳንድ ኃይለኛ የሚመስሉ ምናልባት ኢትዮጵያ ከነበረችበት የእድገት ደረጃ ጋር የማይመጣጠኑ ሊሆኑ ይችላሉ። ግን በመሰረቱ ስህተት የለው ነገሩ ምንድን ነው? አዎ እሱን እንደ ምክንያት በመጠቀም ሀገሪቱን የበደሉ የጎሳ ድርጅቶች ደግሞ አሉ። በተለይ ወያኔ ባለልኝን እሱ ከሚለው ውጪ ወስደው ግን እሱን እንደ ጀስቲፊኬሽን ኦር እንደ ማጠየቂያ እያደረጉ የሚሉበት ይሄ አይደለም የኢትዮጵያ ተማሪዎች በጥቅሉ ዋለልኝ መኮንን በግሉ የነበሯቸው አቋሞች ለተረጋጋች፣ ለበለጸገች፣ ለጠንካራ፣ ኢትዮጵያ አንድነቷን ለጠበቀች ኢትዮጵያ መፍትሄ ከማቅረብ አንጻር የመጡ ሀሳቦች ናቸው እና ዛሬ ያለው ዘርን ከዘር ጎሳን፣ ከጎሳ ብሔርን ከብሔር እያጋጩ ህዝብን እያጠላሉ ኢትዮጵያዊነትን አዳክሞ ብሔራዊ ክብርን እየሰለቡ ኢትዮጵያዊ ነኝ ማለት ሊያሳፍር እስከሚችል ድረስ ሰዎችን እየገፉ ኦኬ ሰው አገሩ ውስጥ ለመኖር እንዳይፈልግ እንደሚሞት እያወቀ ያው ባህር ውስጥ እየሰጠመን የሚሞት ህዝብን አሁን በነኚ ጊዜ ነው ያየነው። በኢትዮጵያ ታሪክ ውስጥ ያየነው ይሄንን እስከዚህ ድረስ ሰው ኢትዮጵያዊነቱን እንዲጠላ ያደረጉት እነኚህ ናቸው። ዋለልኝ ለዚህ ተጠያቂነት የሚኖረው አይመስለኝም። በእኔ ግመት በተማሪዎች እንቅስቃሴን በምንልበት ጊዜ ሁሉም የኢትዮጵያ ተማሪዎች እምነታቸው አንድ ነው ማለት አይደለም። በነገራችን ላይ ዋለልኝ ያንን የጻፈው በግሉ ነው። በኢትዮጵያ ተማሪዎች ወይም በማህበሩ የተመረጠ ሰው አይደለም ዋለልኝ መኮንን ብሎ ነው የጻፈው እንጂ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር ብሎ አይደለም ያን የተጻፈው እና የኢትዮጵያ ተማሪዎች በሙሉ ደግሞ በአንድ በኩል በአንድ ይሄንን ያምናሉ ማለትም አይደለም። የተለያየ ብዙ ተቃራኒ ሀሳብ ያላቸው ሁሉ ነበሩ። ዋናው ነገር ምንድን ነው? በዛን ጊዜ ፕሬዚደንቱ ጥላሁን ግዛው ነበር። ጥላሁን ግዛው ከአንድ አመት በፊት ተወዳድሮ በዶክተር መኮንን ቢሻው ተሸነፈ። ትምህርት አቋርጦ አንድ አመት ቆይቶ ተመልሶ ተወዳድሮ አሸንፎ እሱም የዚሁ አይነት አመለካከት ደጋፊ ነው። በዚህ መስመር ላይ ይሄዳል ግን በአብዛኛው ተማሪ እንግዲህ ድምፅ አግኝቶ ተመርቷል እና ጥላሁን ግዛው የሚያስተዳባው አቋም ኦፊሻላዊ የኢትዮጵያ ተማሪዎች ማህበር አቋም ነው ለማለት ይቻላል። በኢትዮጵያ ውስጥ ለፖለቲካ ድርጅቶችና ፓርቲዎች መመስረት እንዲሁም ለአብዮቱ መከሰት የአዲስ አበባ ዩኒቨርሲቲ ተማሪዎች ህብረት በተለይ ምን ያበረከታቸው አስተዋጽኦዎች አሉ? በኢትዮጵያ የተማሪዎች ንቅናቄ ታሪክ ውስጥ ውስጥ ምን አይነት ልዩ ስፍራ ይኖረዋል? ይላሉ የእርስዎ የቀድሞው የአዲስ አበባ ዩኒቨርሲቲ ተማሪዎች ህብረት ሚና ትልቅ ስፍራ ያለው የኢትዮጵያ ተማሪዎች እንቅስቃሴ ነው። ኢትዮጵያ ውስጥ ለተፈጠሩት የፖለቲካ ክስተቶች በሙሉ ለማለት ይቻላል ከአስራ ዘጠኝ መቶ ስልሳ ወይም ሀምሳ ሶስቱ የነ ግርማሜ መንግስቱ ነዋይ መፈንቅለ መንግስት ሙከራ በኋላ ከዳር ዳር አገሮች ላይ ይካሄዱ ከነበሩት የፖለቲካ ወታደራዊ እንቅስቃሴዎች ውጪ በጣም በጎላ መልኩ ኮንሰንትሬት ባደረገ በዋና ከተማይቱ ውስጥ የፖለቲካ ህይወት ይካሄድ የነበረው በተማሪዎቹ ማህበር አማካይነት ነበር። አሁን ለምሳሌ የመኢሶን መላ ኢትዮጵያ ሶሻሊስት ንቅናቄ ፈጣሪዎች በሙሉ በአውሮፓ በአሜሪካና በሀገር ቤት ውስጥ በነበሩ የኢትዮጵያ ተማሪዎች እንቅስቃሴ ተሳታፊዎች ነው የተመሰረቱት ያደጉት ምን ያሉት ኢህአፓን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ከወሰድ ነው መስራት አባላቶቹ ራሳቸው ከአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር እና በኢትዮጵያ ተማሪዎች እንቅስቃሴ ውስጥ ተሳታፊዎች በነበሩት ነው። በነ ብርሃነ መስቀል ረዳ፣ በእነ አቶ ኢያሱ አለማየሁ፣ ናቶ ክፍሉ ታደሰ፣ ናቶ ዘሩትሸን፣ ትሸን ናቶ ጌታቸው ማሩ እነዚህ በሙሉ እና አቶ ዮሐንስ ብርሃኔ በጣም ሁሉንም ብንጠቅሳቸው ሬዲ በተለይ እነህ የሁለቱ ድርጅቶች አመራሮችን መወሰድ ናቸው። የወይሶን ና የአባት እነህ በሙሉ ቀጥታ የኢትዮጵያ ተማሪዎች እንቅስቃሴ አባላት የኢትዮጵያ ተማሪዎች እንቅስቃሴ ማህበር አመራሮች የነበሩ ናቸው በሙሉ እንዲሁ አሁን ብወስድ እንለው አቶ መስተንካሱ ለምሳሌ የመኢሶን መስራች አባሎች አንዱ ነው። የዚሁ የኡዟ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር፣ ከዛ የአውሮፓ ኢትዮጵያ ተማሪዎች ማህበር አባልና መሪ አቶ አበራ የማነ አብ የኡዟ ፕሬዚደንት የነበሩ ከዛም ውጭ እንግዲህ ወጥተው ያው መኢሶንን ከተቀላቀሉት እና ከመሰረቱት ውስጥ አንዱ ናቸው። አቶ መስን ሀብቱ እሳቸው እንኳ የሀፓ ከመመስረቱ በፊት ነው ያረፉ፣ ግን በመመስረቻው ፕሮሴስ ላይ እንደነበሩ ለመናገር ይቻላል። አቶ ሴቱ አራርሶ ለምሳሌ የኡዞ ሴክሬታሪ ጀነራል እሳቸው የመኢሶን አባል ናቸው። አቶ ዮሀንስ ብርሃኔ፣ አቶ ማህሙድ ማፉዝ፣ አቶ ታሪኩ ደብረ ሲሆን አቶ ግርማቸው ለማ አቶ ጌታቸው ማሩ እነኚህ ሁሉ በነኚህ ድርጅቶች አመራሩ ውስጥ የነበሩን የዚህ የኡዟ ወይም የኤዙና የኢትዮጵያን ስቱደንት ዩኒየን ኖርዝ አሜሪካ ወይም ኤዙዌ የኢትዮጵያን ስቱደንት ዩኒየን ዩሮፕ የዚህ አባላት እና መሪዎች የነበሩ ናቸው። እና የፖለቲካ ድርጅቶቻችን ታሪክ ወደ ኢትዮጵያ ተማሪዎች እንቅስቃሴ ነው የሚሄደው እና ትልቅ ሚና የተጫወቱት እና ችግሩ በኢትዮጵያ ተማሪዎች ትግል እንቅስቃሴ ውስጥ የነበሩት ልዩነቶችን ደግሞ ወደ እነኚህ ወደ ፖለቲካ ድርጅቶች ልዩነት ሄዶ እንግዲህ ኢትዮጵያ ውስጥ የተከሰተው የፖለቲካ ክራይሲስ ወይም ቀውስ ተፈጠረ። በዛም ብዙ ኢትዮጵያኖች አለቁና ዛሬ የደረስንበት ደርሰናል። ዶክተር ጌታቸው በጋሻው የቀድሞው የአዲስ አበባ ዩኒቨርስቲ ተማሪዎች ህብረት ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን።